የማኅበራዊ መገናኛ ዘዴዎች ቅኝት። ባለፉት ጥቂት ቀናት በብዙዎች ዘንድ እንዲህ በፍጥነት ሊሆኑ ይችላሉ ተብሎ ያልተጠበቁ ነገሮች ተከስቷል። የፖለቲካ እስረኞችን መፈታት አስታከው በርካቶች በቀልድ መልክ ቢሆንም አሁን ደግሞ ተራው የጠቅላይ ሚኒስትሩ ነው ሲሉ ተደምጧል። እንደተባለውም አልቀረ ውሎም ሳያድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን የቀጥታ ስርጭት ስልጣን ለመልቀቅ ጥያቄ አቀረቡ። ትናንት ከሰዓት በርካቶች በማህበራዊ መገናኛ አውታሮች ተቀባበሉት። ረቡዕ ዕለት ታዋቂው ፖለቲከኛ አንዷለም አራጌና ጋዜጠኛ እስክንድር ነጋ ከእስር ቤት ወጡ። ብዙዎች በደስታ ሰከሩ። ማክሰኞም ለበርካቶች ሌላ ቀን ነበር። አያሌ ደጋፊዎች አደባባይ የተመሙላቸው የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ከእስር የተለቀቁበት ቀን ነበር። ለሁሉም የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩም ብዙዎች የተቀባበሉት በሰበር ዜና የቀረበው የኢትዮጵያ ብሮድካስት ኮርፖሬሽን አጭር የቪዲዮ መልእክት እንዲህ ይንደረድራል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከድርጅት ሊቀመንበርነትና ከኢፌዴሪ ጠቅላይ ሚኒስትርነት በገዛ ፈቃዳቸው ለመልቀቅ ጥያቄ ያቀረቡ ጠቅላይ ሚኒስትሩ እንዲህ ነበር ያሉት። የተከበራችሁ የሀገራችን ሕዝቦች ኢህአዴግና መንግስት በአሁኑ ወቅት በሀገራችን የተከሰተውን አለመረጋጋትና የፖለቲካ ችግር በዚህ ምክንያት በርካታ የሰው ህይወት መጥፋት፣ ከአካባቢያቸው የመፈናቀል እንደዚሁም ደግሞ የንብረቶች መውደም፣ ኢንቨስትመንትን የማስተጓጎልና እንደዚሁም ኢንቨስትመንቶች እንዲወድሙ በማድረግ የተከሰተውን ችግር ለመቅረፍ እንዲያስችላቸው በኢህአዴግ ደረጃም በመንግስት ደረጃም የተለያዩ ሪፎርሞችን በመጀመር እነዚህን ሪፎርሞች ለማሳካት ጥረት በሚያደርጉበት ወቅት ላይ እንገኛለን። እኔም በበኩሌ ለነዚህ ሪፎርሞች መሳካትም ሆነ እንደዚሁም ደግሞ ላስቀመጥናቸው የመፍትሄ አቅጣጫዎች የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ ኢህአዴግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤ ያለው የማህበራዊ መገናኛ ዘዴዎችን ሰሞኑን ብቻ ሳይሆን ወደ ኋላ ቀደም ያሉ ዓመታትን የቃኘ ሰው ኃይለማርያም ደሳለኝ ከቁም ስር ይፈቱ የሚል ሀረግ በተደጋጋሚ መመልከቱ አይቀርም። ብዙዎች ጠቅላይ ሚኒስትሩ የኢስሙላ እንጂ እውነተኛ ሥልጣን የላቸውም ሲሉ መሰማትም የተለመደ ነው። አቶ ኃይለማርያም ደሳለኝ ከአስራቸው የመለስ ዜናዊ መንፈስ መፈታት የሚችሉት እርሳቸው ነፃ መሆን ከፈለጉ ነው። ለትውስት ያል ግርማ ካሳ የዛሬ አራት ዓመት ያቀረቡት የፌስቡክ ጽሁፍ መንደርደሪያ ነው። ዛሬም ከአራት ዓመት በኋላ ተመሳሳይ ስላቅና ትችት ይሰማል። ከጥቂት ቀናት ቀደም ብሎ በርካታ የማህበራዊ መገናኛ አውታር ተጠቃሚዎች እስረኞች ተለቀቁ፣ አሁን ደግሞ ጠቅላይ ሚኒስትሩ ይፈቱ የሚሉ መልእክቶችን ያሰራጩ ነበር። ፍሳሐ ጌትነት በትዊተር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ መልቀቂያ አስገቡ የሚለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኔንም ከስር ልቀቁኝ አሉ በሚል ይተካ ብሏል። አህመድ ትኩ ፌስቡክ ላይ የሰጠው አስተያየት ለውጥ የለውም፣ ድሮም መሪዎቹ እኮ ሌሎች ናቸው፣ ሳምፕል መሆን ሰለቸው በሚል ይነብባል። ኃይለማርያም ደሳለኝ ታሪክ ጽፏል ማለት ይቻላል ያለው ደግሞ ሚኪያስ አዳነ ነው። በዛው በፌስቡክ ላይ ሳሮን ሚልኪያስ እኛ ወያኔ ስልጣን ይልቀቃለን እንጂ መቼ ኃይለማርያም ይልቀቃለን ስትል ጠይቃለች በትዊተር ሁሉም ኢህአዴግ ስልጣን ማስረከብ አለበት። የብሌን የናቷ ልጅ የፌስቡክ አጭር አስተያየት ነው። ጋዜጠኛ አርጓሽኔ በትዊተር ባሰፈረው የእንግሊዝኛ ጽሁፉ፣ ከታህሳስ ወር መጨረሻ አንስቶ ጠቅላይ ሚኒስትሩ ሊለቀቁ ነው የሚል ጭምጭምታ ይሰማ እንደነበር ገልጧል። እያየለ ከመጣው ህዝባዊ ተቃውሞ ባሻገር በደካማ አስተዳደር የተነሳ ስልጣን እንዲለቁ በፓርቲያቸው ግፊት ተደርጎባቸዋል ሲልም አርጋው ጽፏል ጉልቻ ቢለዋወጥ ወጣ አያጣፍጥም ገበየው ለማ አድሃኖም ገዱ ስልቻ ቀልቀሎ ቀልቀሎ ስልቻ ያለችው ደግሞ ሊያና ቢ ተፈሪ ናት በዛው በትዊተር ላይ ትናንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ የተደመመው የማህበራዊ መገናኛ አውታር ተጠቃሚ ረቡዕ ዕለትም ሌላ አስደማሚ ነገር ገጥሞታል። የአንድነት ለፍትህና ለዲሞክራሲ ፓርቲ ባጭሩ አንድነት አመራር አካል የነበረው አንዷለም አራጌና ታዋቂው ጋዜጠኛ እስክንድር ነጋን ጨምሮ ከሰባት መቶ በላይ እስረኞች መፈታታቸው የተሰማበት ቀን ነበር። በዕለቱ የማኅበራዊ መገናኛ አውታር ተጠቃሚዎች የእስረኞቹን መፈታት ከስፍራው እየተከታተሉ በፎቶግራፍ እንዲሁም በአጫጭር የቪዲዮ ምስሎች እያገዙ በማቅረብ ተጠምደው ነበር የዋሉት። የአንዱ ዓለም አራጌ ቤተሰቦች እስር ቤት ደጃፍ ሆነው ሲጠባበቁ የለበሱት ቢጫ ካናቴራ ላይ አንዱ ዓለም እጁን አገጩ ላይ አስደግፎ ወደ ጎን ሩቅ የሚመለከትበት ፎቶግራፍ ይታያል። ከትከሻ በላይ የሚታየው ፎቶግራፍ ከስሩ አረንጓዴ፣ ቢጫ፣ ቀይ ባንዲራ ተዘርግቶበታል። ገዘፍ ያለ እንወድሃለን የሚል ቃል ይነበባል። በፈገግታ ተውጠው እየተጠባበቁ ነው። እስክንድርን ለመቀበልም ከተሰበሰቡ ሰዎች መካከል ጋዜጠኛ ተመስገን ደሳለኝ ከሌላ ሰው ጋር ሆኖ ተለቅ ያለ አረንጓዴ፣ ቢጫ ቀይ ባንዲራ የተሽከርካሪው የፊት አካል ላይ ሲዘረጋ ይታያል። በፎቶግራፍ የሙስሊም አፈላላጊ ኮሚቴ አባላትን የሚጠብቁም በርካታ ሰዎችንም ያሳያሉ ፎቶግራፎቹም አቶ አህመዲን ጀበልን ጨምሮ አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት አቶ ክንፈ ሚካኤል ደበበ፣ አበበ ቀስቶ፣ አቶ ብርሃኑ ተክለያሬድ፣ በግንቦት ሰባት አባልነት ተከሰው በስር የነበሩት ወይዘሮ ማዋይሻለሙና የሽብር ክስ የቀረበባት ወጣት ሴና ሰለሞን፣ ጋዜጠኛ ውብሸት ታየ፣ የቀድሞ የጋምቤላ ክልል ፕሬዝዳንት አቶ ኦኬሎ አኳይ እንዲሁም ሌሎች እስረኞች ተራ በተራ መለቀቃቸው በተደጋጋሚ ተሰማ። ፎቶግራፎችም በማህበራዊ መገናኛ አውታሮች መሰራጨታቸውን ቀጠሉ። የአንዱ ዓለምና የእስክንድር መለቀቅ ግን ዘግየት ብሏል። አንዳንዶች ልብ አንጠልጣይ ሲሉ በአጭር ቃል ገልጠውታል ሁኔታውን። በስተ መጨረሻ ግን እነ አንዱ ዓለምና እስክንድርም መፈታታቸው ተሰማ። በማህበራዊ መገናኛ ዘዴዎች በተንሸራሸረው አጭር ቪዲዮ አንዱ ዓለም አድራጌ ቀጣዩን መልእክት አስተላለፈ። እኔ እንደተፈታው የኢትዮጵያ ሕዝብ ይፈታል። እስክንድር በበኩሉ ከእስር ቤት እንደወጡ ከአንዱ ዓለም ጋር በጋራ ከሚጓዙበት ተሽከርካሪ መስኮት ሁለት እጆቹን ዘርግቶ በማውጣት ቡጤዎቹን ጨብጦ ድል ለኢትዮጵያ ሕዝብ ሲል ተናገረም። ለማህበራዊ መገናኛ ዘዴ ተጠቃሚዎች ማክሰኞም ልዩ ቀን ሆኖ አልፏል። በእለቱ የኦሮሞ ፌዴራሊስት ኮንግሬስ በአጭሩ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባን ጨምሮ በርካታ እስረኞች ተፈቷል። አቶ በቀለ ከእስር እንደተለቀቁ በበርካታ ሺዎች የሚቆጠሩ ደጋፊዎቻቸው በስታዲየም አቀባበል አድርገውላቸዋል። አቶ በቀለ ዶችቬሌን ጨምሮ ከተለያዩ መገናኛ ዘዴዎች ጋር ያደረጉት ቃለ መጠይቅ በማህበራዊ መገናኛ ዘዴዎች ተሰራጭቷል። አቶ በቀለ ገርባ ሌሎች እስረኞች እስካልተፈቱ ድረስ ደስታቸው ምሉ እንደማይሆን ለዶቼቬሌ ተናግሯል። በጣም ብዙ እስረኛ ነው። ቁጥሩን ይሄ ነው ማለት አይቻልም። አሁን በአብዛኛው ያሉት የፖለቲካ እስረኞች ናቸው። በቃልቲ እና በቅሊንቶም እጅግ በጣም ቁጥራቸው ከሌለው ታራሚ የበለጠ ወይም ይመስለኝ ለነፃነትና ለዲሞክራሲ ሲታገሉ የነበሩ በጣም እውቅ የሆኑ ሰዎች ሀገራቸውን ከተቃት ሲከላከሉ ነ። በሩ የማውቃቸው አራት ፓይሌቶች እንኳን ትናንትና እስከምፈታበት ድረስ ሁለቱ ከኔ ጋራ የታስረው የነበሩ ናቸው። ስለዚህ እነዚህ እነዚህ ሰዎች እስር ቤት ባሉበት ሁኔታ እዚህ የተሻለ ደስታ ይሰጣል ተብሎ መገመት በጣም ያስቸግራል። ፖለቲከኞች፣ የሃይማኖት አባቶችና ሌሎች እስረኞች እንዲፈቱ በማህበራዊ መገናኛ ዘዴዎች ጥሪው ተበራክቷል። እስክንድር መስፍን ፌስቡክ ላይ ባሰፍሯ አጭር ጽሁፍ የዋልድባ ገዳም መነኩሳት ይፈቱ ገዳማችንን አሳልፈን ለስኳር ፕሮጀክት አንሰጥም በማለታቸው ግንቦት ሰባት ናችሁ ተብለው ከፍተኛ ስቃይና እንግልት ተፈጽሞባቸዋል ብሏል። ሙሉ ዓለም መንግስቱ በበኩሉ ጥቁር ቆብና ቢጫ አልባሳት ያደረጉ መነኮሳት ፎቶግራፍን አያይዞ ቀጣዩን መልእክት አስፍሯል። እኚህ የዋልድባ ገዳም መነኮሳትስ ሃይማኖት ተደፈረ፣ ድንበር ተጣሰ ብለው ነው የታሰሩት። ስለምን እነሱስ አልተፈቱም? ስለ እናንተ የሚጮህ ባይኖርም አይዟችሁ እግዚአብሔር ያስፈታችኋል፣ ብሏል። ይህ በእንዲህ እንዳለ በኦሮሚያ የተለያዩ አካባቢዎች ለሶስት ቀናት የተጠራው የንግድና የመጓጓዣ እቀባ አድማ የተጠናቀቀው እና አቶ በቀለ ገርባ በተፈቱበት ዕለት ነበር። ተቃውሞ ግን በተለያዩ አካባቢዎች ቀጥሏል። በዚሁ ሳምንት በማህበራዊ መገናኛ ዘዴዎች ጎልተው ከወጡ ርዕሰ ጉዳዮች መካከል የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ የፌስቡክ ገጽ ለሰዓታት መዘጋቱ ይገኝበታል። የጀዋር ፌስቡክን ዳግም ለማስለቀቅ በድረ ገጽ Change.org የፊርማ ማሰባሰብ ዘመቻ ተደርጓል። ቆየት ብሎም ጃዋር ፌስቡኩ ዳግም መስራቱን ገልጧል። የዞን ዘጠኝ ጦማሪያን አባላት ክስ መቋረጥም ሌላኛው የዚሁ ሳምንት መነጋገሪያ ነበር። ጦማሪ በፍቃዱ ኃይሉ በፌስቡክ ገጹ ያለመሰልቸት ለደገፋችሁን ወዳጆቻችን በሙሉ እንኳን ደስ አላችሁ፣ እናመሰግናለን። የኔ የአጥናፍና የናቲ የፍርድ ቤት ጉዳይ ዛሬ ተቋርጧል ሲል ጽፏል። አድማጮች የእስረኞች መፈታትና የጠቅላይ ሚኒስትሩ መልቀቂያ በሚል ርዕስ ያቀናበርንላችሁ የማህበራዊ መገናኛ ዘዴዎች ጥንቅራችን በዙ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።